ተከታዩ ቅንብር ዲሞክራሲ በተግባር ነው። ባለፈው ሳምንት አርብ አሸባሪዎች በፓሪስ ጥቃት ካደረሱ በኋላ የሶሪያ ስደተኞችን በመቀበል ጥያቄ ላይ በዩናይትድ ስቴትስ ከባድ የፖለቲካ ክርክር ተቀስቅሷል። ፕሬዚደንት ባራክ ኦባማ ለ10 ሺ የሶሪያ ጥገኝነት አመልካቾች ፈቃድ ለመስጠት ያላቸው እቅድ ከበርካታ የሪፑብሊካን ፓርቲ ህግ አርቃቂዎች ተቃውሞ ገጥሞታል። ዲሞክራቲክ ፓርቲው ግን አሜሪካ ምንጊዜም ቢሆን በሯ ለስደተኞች ክፍት መሆን አለበት ሲል ይከራከራል። የአውሮፓ ህብረትም አህጉሪቱን ያጥለቀለቁትን በመቶ ሺዎች የሚቆጠሩ ፈላሾችን በ28ቱ አባል ሀገር መካከል አከፋፍሎ ለማስፈር የነበረውን እቅድ ለጊዜው አቁሟል። በዚህ ዙሪያ ባለሙያ አነጋግረናል። የህግ ጠበቃና የስደተኞች ጉዳይ አማካሪ አቶ ሼክስፒር ፋይሳ ይሆናሉ እንግዳችን። ያነጋገራቸው ሰሎሞን ክፍሌ ነው። አቶ ሼክስፒር በቅድሚያ ለትብብሮ ላመስግንና እንደ ህግ ባለሙያና አማካሪነቶ ሳይሆን እዚህ በዩናይትድ ስቴትስ ብዙ ዓመታት አድርገዋልና በፓሪሱ የአሸባሪዎች ጥቃት እንደ አንድ ስደተኛ ምን ተሰማውት? ይህንን እድል በማግኘቴ እኔም አመሰግናለሁኝ እንደ አንድ ስደተኛ ወይም እንደ አንድ የሕግ ባለሙያ ብቻ ሳይሆን እንደ አንድ የሰው ልጅ እና ሰብአዊ ፍጡር የደረሰው የሽብር ጥቃት እጅግ እጅግ በጣም አሳዝኖኛል፣ ረብሾኛል። እናም ደግሞ የትም ቦታና ባልታሰበ ሰዓት ይህን መሰል ጥቃት መፈጸም እንደሚችል ሳስብ ይህ ክስተት የሚያስፈራና የሚያስደነግጥ ጥቃቶኝ ሆኖ አግኝቼዋለሁ። የአንድ መቶ ሰላሳ ሰዎች ንጹሃን ሰዎች ህይወት አንዳንዶቹ ኳስ ለማየት ሲሄዱ አንዳንዶቹ ደግሞ ሙዚቃ ለመመልከት ሲሄዱ የደረሰባቸው ጥቃት እጅግ አስደንግጦኛል እና በጣም አሳዝኖኛል። ጥቃቱ ወዲህ እኛ ወዳለንበት ዩናይትድ ስቴትስም ሊመጣ እንደሚችል ነው የጸጥታ ባለስልጣናት እያስጠነቀቁ ያሉት። አዎ ስኖም በጣም የሚያስፈራው እና የሚያስደነግጠው እንደዚህ አይነት ጥቃትን ለመከላከልም እጅግ አስቸጋሪ እና ፈታኝ ነው። ምክንያቱም አንድ ወይም ሁለት ሰዎች ብቻ ናቸው እነዚህ በትብብር ወይም በግሩፕ ሆነው ጥቃቱን የሚፈጽሙ አይደሉም እና የትም ቦታ ላይ ንጹሐን ሰዎች ላይ ይህንን ጥቃት የመፈጸም እርምጃ ሊወሰድ ስለሚችል በተለይ አሁን ደግሞ የሚመጣው ማስጠንቀቂያና ማስፈራሪያ ከሽብርተኞቹ እሱ እጅግ የሚያስፈራ ነው የሚሆነው ሆኖ ነው ያገኘሁት። ከእንግዲህ በኋላ ደግሞ የፍልሰተኞች ችግር ይበልጡ ውስብስብ ይሆናል ማለት ነው። አንደኛው አደገኛውን የሜዲትራኒያን ባህር አቋርጠው አውሮፓ የደረሱቱ በየሀገሩ ሳይሰፍሩ በያሉበት ካምፕ ውስጥ በብርድና ፀሐይ ሊሰቃዩ ነው። በተለይ ሕጻናት በእድሜ የገፉና ሕመምተኞች ይበልጥ ይጎዳሉ። ከዓለም አቀፉ የፍልሰተኞች ድንጋጌ አንጻር የትኛውም ሀገር ጭቆናን ሸሽቶ ጥገኝነት የሚጠይቅ ስደተኛን ተቀብሎ ማስተናገድ አለበት ይመስለኛል። ያ ግን እየሆነ አይደለም። እንዲያውም በስደተኞች የተገነባች የምትባለው ዲሞክራሲያዊት ዩናይትድ ስቴትስ አንዳንድ ባለሥልጣኖቿ እንደ ቴድ ክሩዝ ያሉቱ ከክርስቲያኖች በቀር ሌሎችን መቀበል የለብንም እያሉ ነው። የሀገሪቱን እሴቶች ይቃረናል መሰለኝ የእርሱ አስተያየት በዚህ ላይ አዎ በህጉ ከሄድን የተባበሩት መንግስታት የሰብአዊ መብቶች ድንጋጌንም ጨምሮ የአስራ ዘጠኝ የፈረንጆች በፈረንጆች አቆጣጠር የአርባ ስምንቱም ሆነ ደግሞ ይሄንኑ የአስራ ዘጠኝ አርባ ስምንቱ አንቀጽ አስራ አራት ቁጥር አንድ እና ሁለት ላይ ያለው ድንጋጌ ከዛም ቀጥሎ የወጡት በአስራ ዘጠኝ ሀምሳ አንድ ይሄውን የሚመለከተው የስደተኞች ጉዳይ የሚመለከተውን ድንጋጌ የሚጥስ ነው የሚሆነው። ነገር ግን እነዚህ ድንጋጌዎቹም ላይ በተለይ አስራ ዘጠኝ ሀምሳ አንዱ ላይ አንድ ሀገር በተለይ እነዚህ ስደተኞችም እንኳ ቢሆኑ ከራሳቸው ሀገር ሸሽተውም እንኳን ቢሄዱ ነገር ግን ለዛ የሚመጡበት ሀገር ላይ አደጋ ያደርሳሉ፣ ለዛ ሀገር ደኅንነትና ጸጥታ ስጋት ናቸው ከብሎ ካመነ ያ ሀገር ወደ ሀገሩ እንዳያስገባ የሚልም ከድንጋጌው ጋር የተያያዘ ሕጎች አሉ። ይሄ ግን የሚያሳዝነው ምንድን ነው? ብዙዎቹ ትላንትና ፕሬዚዳንት ኦባማም እንዳሉት ብዙዎቹ ሴቶች አቅመ ደካሞችና ልጆች ናቸው። እነዚህ ለጸጥታም ሆነ ለአንድ ሀገር ደህንነት የሚያሰጉ አይደሉም። እነዚህ ውስጥ ተሰግስገው እነዚህ ሽብርተኞች አይገቡም ማለት ባይሆንም እስካሁን የታየው ማስረጃ በጣም ውሱን በጣም ጥቂት ነው። እንደዚህ አይነት እሱም የተረጋገጠ ማስረጃ የለም። አሁን እየተጣሩ ያሉ ጉዳዮች አሉና ውስብስብና አስቸጋሪ ነው የሚያደርገው ለሰብአዊነትም የሚደረገውን እርዳታ በጣም ይቀንሳል። እንደሚከታተሉት ለሁለት ሺህ አስራ ስድስቱ ፕሬዚደንታዊ ምርጫ በሚፎካከሩ መካከልም ክርክሩ ተጋግሏል። አቶ ሼክስፒር እስቲ ከሰሞኑ ክርክር የቬርማንቱን ሴናተር በርኒ ሳንደርስን የተናገሩትን ቀንጭቤ ላሰማውና አስተያየቶውን ይሰጣሉ። እንዲህ ነበር ያሉት። አደመጡት አቶ ሼክስፒር። አዎ፣ በአጭሩ እኔ አጥብቄ የተቃወምኩት በኢራቅ ላይ የተካሄደው አውዳሚ ወረራ አካባቢውን በሙሉ አናውጦ ለአልቃይዳና አይሲስ አሁን ወደሚገኙበት ደረጃ እንዲያመሩ አድርጓል። ነው ካነጋገራቸው። እኛው አሜሪካኖቹ የፈጠርነው ችግር ነው የሚሉ ይመስላል። የእርስ አስተያየት በዚህ ላይ አቶ ሼክስፒር? የእሳቸው ብቻ ሳይሆን የብዙ ሰዎች ክርክር ነው፣ የብዙ ሰዎችም እምነት ነው። ያ የሳዳም ሁሴን ከቦታው መነሳትና የብዙ አይነት የሃይማኖት ስብስቦች ወደ ተለያየ አቅጣጫ እንዲያመሩ እዛ አካባቢው የባሰ እንዲበጠበጥ በኢራቅ ላይ የተደረገው ጦርነት ውጤት ነው የሚለው አሉ። ለዛም ደግሞ ፕሬዚደንት ኦባማም እንዲመረጡ ከረዱት ጉዳዮች አንዱ ናቸው። እኔም ይሄንን ጉዳይ እጋራዋለሁኝ። ምናልባት የነ ሳዳም ሁሴን እዛ መኖርና ነገሩን ምናልባት ለብዙ ጊዜ ሊያዘገየው ይችላል። ይሄ ነገር ግን አንድ ጊዜ ወደፊት መከሰቱ የሚቀር ነገር አይመስለኝም ነበር በሂደት ውስጥና ምናልባት ጊዜውን አፋጥኖት ይሆናል የሚል ነው የእኔ እምነት። አቶ ሼክስፒር ፈይሳ በዋሽንግተን ሲያትል፣ የህግ ጠበቃና የስደተኞች ጉዳይ አማካሪ፣ ለጊዜው በጣም አመሰግናለሁ። እኔም እጅግ አመሰግናለሁ።